ሰላም ጤና ስጥልኝ እንደምናምሽታችኋል። ጋቢና ቬ ጀመረ። ዕለቱ ሐሙስ መስከረም 6 2014 ዓ ምት ነው። ለምሽቱ ከአሜሪካ ድምፅ ዋሽንግተን ዲሲ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የጀርመን አፍሪካ ፋውንዴሽን የ2021 ዓ ምት አሸናፊ መሆናቸው ይፋ ተደረገ። ፓርላማው ሹመት አግኝተው ከመጡ ጀምሮ ጠንካራ ተቋም ለመመስረት ሰብአዊ መብትን ከማስፋፋት ከማስጠበቅ አኳያ የተሰሩ ስራዎችን ስንመለከት በጣም በርካታ ስራዎች ተሰርተዋል ማለት ነው። የሰማችሁት በምሽቱ በሽልማቱ ዙሪያ ካጠናቀርናቸው ዘገባ ላይ የተወሰደ ነው። ዝርዝሩን የምናደምጠው ይሆናል። በሌላ በኩል በ2014 ዓ ም በኢትዮጵያ ይካሄዳል ተብሎ በሚጠበቀው ብሔራዊ ውይይት ላይ የተለያዩ የፖለቲካ ፓርቲዎችን ሀሳብ አሰባስበናል የቴክኖሎጂ ዘገባ ይኖረናል። ዲጂታል ማርኬቲንግ የመሆነ ሌሎች ማርኬቲንግ ነገሮች ሳንጠቀም ዩዘሮች ያገኙበትን ቫኒ ሌሎችም እንዲጠቀሙበት ሼር በማድረግ ብቻ ወደ መቶ ሀምሳ ሺህ ዩዘር አልፈናል ማለት ነው። የሰማችሁት ኢፎን የተሰኘው ና ከ150 ሺህ በላይ ተገልጋዮች ያሉትን የስልክ መልእክት መላላኪያ መደወያ፣ ና መቀበያ መተግበሪያ መስራቾች መካከል የሆነው ኖህ ፈቃደ ነው። በምሽቱ የምናደምጥ ይሆናል ሙዚቃም ይኖረናል። አብራችሁን እንድታመሹ የምንጋብዛችሁ፣ ኤደን ገረመው በምስተንግዶ ብርሃን ኃይሉ በምሽቱ አዘጋጅነት ይሆናል። አሁን ወደ ዜናዎቹ እንሻገራለን። ሁማን ራይትስ ዋች ወራትን ባስቆጠረው የኢትዮጵያ ጦርነት ኤርትራውያን ስደተኞች አስገድዶ መደፈርና ግድያን ጨምሮ እጅግ ብዙ በደሎችን እያስተናገዱ ነው አለ። ከዩናይትድ ስቴትስ የተጠናቀረው ሪፖርት ስደተኞቹ በኤርትራውያን ወታደሮችና በትግራይ ኃይሎች በኃይል ወደ ሀገራቸው እንዲመለሱ እንደሚገደዱና የሚኖሩባቸውም ሁለት የስደተኛ መጠለያ ጣቢያዎችን ማውደምን የመሳሰሉ ትልቅ በደሎች እንደደረሱባቸው አካቷል። የሂውማን ራይትስ ዋች የምስራቅ አፍሪካ ዳይሬክተር ለቲቲያ ባደር በትግራይ ክልል በሚገኙ በኤርትራውያን ላይ እየደረሰ ያለው አሰቃቂ ግድያ፣ አስገድዶ መድፈርና ዝርፊያ ግልጽ የሆነ የጦርነት ወንጀል ነው ያሉ ሲሆን አክለውም ለአመታት ከሀገራቸው በደልን ሸሽተው ለሚመጡ ኤርትራውያን ስደተኞች ትግራይ የእፎይታ ቦታቸው ነበረች። ነገር ግን አሁን ከዚህ በኋላ ደህንነት አይሰማቸውም ማለታቸውን ኤኤፍፒ ዘግቧል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትላንት ሮብ አፍሪካ ሰሃራ በረሃ ውስጥ አይኤስ የተሰኘውን እስላማዊ መንግስት ሽብርተኛ ቡድን መሪ አድናን አቡ ዋሊድ አልሳህራዊ መገደሉን ያስታወቁ ሲሆን ከስምንት ዓመታት በላይ በሳህል ውስጥ አሸባሪዎችን ሲዋጋ ለቆየው ለፈረንሳይ ጦር ታላቅ ስኬት ነው ብለዋል። ፕሬዚዳንቱ ይህንን ይበሉ እንጂ አልሳህራዊ በምን መልኩ እንደተገደለ ዝርዝር መረጃ አልሰጡም። ምንም እንኳን እስላማዊ መንግስት ቡድኑ በማላዊና በኒጀር ድንበሮች መካከል የሚንቀሳቀስ የነበረ ቢሆንም የቡድኑ መሪ ግን የተገደለበት ስፍራ አልተገለጸም። ማክሮን በትዊተር ገልጻቸው ሕዝቡ ዛሬ ማታ ለፈረንሳይ ሲሉ በሰርቫልና ብርሄን ተልዕኮ በሳህል የሞቱት ጀግኖችን ያስባል መስዋዕትነታቸውም በከንቱ አይደለም ብለዋል። በዩናይትድ ስቴትስ ምዕራባዊ ክፍለ ግዛት በካሊፎርኒያ የሚገኙ የዴሞክራቲክ ፓርቲ መራጮች የክፍለ ግዛቱን ገዢ ጋቪ ኒውሰምን ከስልጣን ለማንሳት የተደረገውን ጥረት አልተቀበሉትም። ኒውሰን ከስልጣን እንዲነሱ በተጠራው ምርጫ የካሊፎርኒያው ገዥ ከስልጣን እንዲነሱ ትፈልጋላችሁ ወይስ አትፈልጉም በሚለው አማራጭ እሮብ ዕለት ድምጻቸውን የሰጡ ወደ ሰባ በመቶ የሚጠጉ መራጮች አንፈልግም ሲሉ እንዲነሱ እንፈልጋለን ያሉት ደግሞ ሰላሳ ከመቶ ብቻ ሆነዋል። ድጋሚ ምርጫ ምርጫ የተጠራው ኒውሰን የኮቪድ-19 ወረርሽኝን ለመከላከል የንግድ ድርጅቶችና ትምህርት ቤቶች እንዲዘጉ በማድረግ ያወጧቸውን ሕጎች በተቃወሙ የሪፐብሊካን ፓርቲ ደጋፊዎችና አባላት ነው። ከፕሬዚዳንት ጆ ባይደን ጀምሮ ምክትል ፕሬዚዳንት ካማላ ሃሪስ፣ የቀድሞ ፕሬዚዳንት ባራክ ኦባማና ሌሎች ከፍተኛ የዴሞክራቲክ ፓርቲ ባለስልጣናት የምርጫውን ዘመቻ እንዲያሸንፉ ረድተዋቸዋል። ከኒውሰን ጋር የተወዳደሩት ላሪ ኢልደር የወጋ አጥባቂ የሬዲዮ አዘጋጅ የነበሩ ሲሆን በምርጫው ወቅት ያሸነፍ ነው ትራምፕን ትራምፕነትን አይደለም እያሉ ይቀሰቅሱ እንደነበረ ተመልክቷል። ሰሜን ኮሪያ የባለስቲክ ሚሳይል ሙከራ ትላንት አካሄደች። ሰሜን ኮሪያ ከአንድ ሳምንት ባልሞላ ጊዜ ውስጥ ሁለት የአጭር ርቀት የባለስቲክ ተወንጫፊ ሚሳይል ሙከራዎችን በትላንትናው ዕለት አካሄዳለች። ይሄኛው ሙከራ በዩናይትድ ስቴትስ ላይ የዲፕሎማሲያዊ ጫና ለማሳደር የታሰበና የቅርብ ጊዜው ጥረቷ መሆኑም ተነግሮለታል። እንዲያሉ ሙከራዎችን የሚከታተለው የደቡብ ኮሪያ ወታደራዊ ክፍል ሚሳኤሎቹ 800 ኪሎ ሜትር ያህል መጓዝ እንደሚችሉና 60 ኪሎ ሜትር ወደ ላይ ከተወነጨፉ በኋላም ቁልቁል በመውረድ በሰሜን ኮሪያ ምስራቃዊ ክፍል ወደሚገኘው ባህር እንደሚጠልቁም አስታውቀዋል። የጃፓን መከላከያ ሚኒስቴር ሚሳኤሉ ወደ ጃፓን የግዛት ክልል አለመግባቱና ከሀገሪቱ ልዩ የኢኮኖሚ ዞን ክልል ውጭ ያረፈ መሆኑንም ገልጸዋል። ከዩናይትድ ስቴትስ ኢንዶ ፓሲፊክ ወታደራዊ የማዘዣ ማዕከል የወጣው መግለጫ ደግሞ ሙከራው አለመረጋጋትን ፈጣሪ ነው ያለ ሲሆን የሰሜን ኮሪያን ህገወጥ የጦር መሳሪያ ፕሮግራም ይዘትንም በግልጽ ያሳያል ብሏል። አድማጮች ለሰዓቱ ያስኩላችሁ ዜናዎች ስለተጠናቀቁ ወደ ቀሪ መርሃ ግብሮች እንሻገር። ጋቢና ቪዬ የሐሙስ መስከረም 6 2014 ዓ.ም መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሙ ነኝ። አሁን ለዕለቱ አብይ ወዳደረግናቸው ርዕሶች እንሻገር። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዋና ኮሚሽነር ዶክተር ዳንኤል በቀለ የጀርመን አፍሪካ ፋውንዴሽን የ2021 ዓ.ም ሽልማት መቀዳጀታቸው ይፋ ተደረገ። በሌላ በኩል ደግሞ በትግራይ ክልል ተፈጽሟል የተባለውን የሰብዓዊ መብቶችን ጥሰት ከማጣራቱ ሂደት የኢትዮጵያ ሰብዓዊ መብቶች ኮሚሽንና የኮሚሽነሩን ተሳትፎ አጥብቀው እንደሚቃወሙት የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሀት መሪ ዶክተር ደብረ ጽዮን ገብረ ሚካኤል ጠይቀዋል። ኮሚሽኑ ገለልተኛ ነጻና ሀቀኛ ስራ እያከናወ ሆነ ለመሆኑ የተመሰከረለት እንደሆነ ደግሞ ምክትል ዋና ኮሚሽነር ራኬም መሰለ ለአሜሪካ ድምጽ ገልጸዋል። መለስካቸው አምሃ ዝርዝር አለው። የጀርመን አፍሪካ ፋውንዴሽን ይፋ ያደረገው መግለጫ ዶክተር ዳንኤል በቀለ ለሰብዓዊ መብቶች መከበር ላደረጉት የህይወት ዘመን አስተዋጽኦ የጀርመን አፍሪካ የ2021 ሽልማት መሸለማቸውን አብስሯል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ዛሬ ባወጣው የደስታ መግለጫውም የሽልማቱን እጩዎች የሚያወዳድረው ኮሚቴ ዶክተር ዳንኤል በቀለን ለዚህ በጀርመን ሀገር ከፍተኛ ለሆነው ሽልማት ሲመርታቸው በሙሉ ድምፅ እንደሆነ ይገልጻል። አክሎም ሽልማቱ ዋና ኮሚሽነሩ በኢትዮጵያ የሰብአዊ መብቶች እንዲሰፍን ለሚደረገው ጥረት ሊያበረከቱት የሕይወት ዘመን አስተዋጽኦ እውቅና የሚሰጥ እንደሆነ አሳውቋል። ዶክተር ዳንኤል በቀለ ያከናወኗቸው ተግባራት በእርግጥ ለዚህ ሽልማት ያበቋቸዋል ተብሎ ይታመናል ለሚለው የቪኦኤ ጥያቄም የኮሚሽኑ ምክትል ዋና ኮሚሽነር ወይዘሮ ራኬብ መሰለ መልስ ሰጥተዋል። በጣም አሳማኝ ነው ብለን እንላለን። ያው እንግዲህ እንደሚታወቀው ከሶስት ዓመት ወዲህ የተጀመረው ለውጥን አስመልክቶ በፓርላማው ሹመት አግኝተው ከመጡ ጀምሮ ጠንካራ ተቋም ለመመስረት ሰብአዊ መብትን ከማስፋፋት ከማስጠበቅ አኳያ የተሰሩ ስራዎችን ስንመለከት በጣም በርካታ ስራዎች ተሰርተዋል ማለት እንችላለን። ዋናው የጀመረው እንግዲህ የተቋሙን ማቋቋሚያ አዋጅ በማሻሻል ነው። ሲሻሻል በዘላቂነት ተቋሙ ጠንካራ ሆኖ እንዲቆይ ያደረጉ ለውጦችን ተካተውበታል። ከኮሚሽነሮች አስተያየ አሿሿም ጀምሮ ጠንካራ ተቋም እንዲሆን ከአስፈጻሚው አካል ምንም አይነት ጫና እንዳይደረግ በፋይናንስን ራሱን የቻለ ተቋም ለማድረግ የሚያስችሉ አንቀጾች ገብተውበታል። ከዚህም በተጨማሪ በፊት ያልነበሩ የስራ ኃላፊነትና ስልጣኑን ስልጣኑ የሚያሰፉ አንቀጾችም ተካተውበታል። ከዚህ በኋላ ደግሞ ተቋሙን እንደገና ለማጠናከር የተቋም መዋቅሩን ፈትሾ ጠንካራ የሰው ኃይል እንዲኖረው ለማድረግ የመዋቅር ለውጥ ተደርጓል። አዲስ የስትራቴጂክ ፕላን በማውጣት በፊት ያልነበሩ ዲፓርትመንቶች በፊት ትኩረት ያልተሰጣቸው የህብረተሰቡ ክፍሎች ላይ ትኩረት ተሰጥቶ እንዲሰራ በርካታ አስተዋጽኦ አድርጓል። የጀርመን አፍሪካ ፋውንዴሽን ባወጣው መግለጫ እንደሚለውም ተሸላሚው ከሰላሳ ተወዳዳሪዎች መካከል ነጥረው የወጡ ናቸው። በለጋ የወጣትነት እድሜያቸው ጀምሮ ለሰብአዊ መብቶች መከበር የታገሉ በሀገራቸው በ1997 በተካሄደው ምርጫና ከዚያ በኋላ የተፈጸሙ ግድፈቶችን ፊት ለፊት በመቃወማቸው ለእስር እና ለእንግልት እንደተዳረጉ ከዚያ በኋላም ሂማን ራይትስ ዋችና አምነስቲ ኢንተርናሽናልን ኢንተርናሽናል በመሳሰሉ ዓለም አቀፍ የመብቶች ተቋማት በመሪነት ደረጃ የሰሩ ዛሬም ዋና ኮሚሽነር ሆነው በስልጣን ላይ ያለውን መንግስት ተቃዋሚዎች አባላት ህወሓትን ጨምሮ መብታቸው እንዳይጓደል የሚከራከሩ መሆናቸውን በመግለጽ ያሞግሳቸዋል። በሌላ በኩል ግን የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ቀኑ ባልተገለጸ ደብዳቤ በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ለምስራቅ አፍሪካ ተወካይ ለማርሰል ሲአክፖቮ እንደገለጹት የኮሚሽኑም ሆነ የዋና ኮሚሽነሩ በትግራይ ክልል ተፈጽሟል የተባለውን የመብቶች ጥሰት ለመመርመር በተቋቋሙ ጣምራ ቡድን አንዱ አካል መሆኑ ሂደቱን አደናቅፏል ሲሉ ከሰዋል። በደብዳቤው ዝርዝር የቀረቡት ክሶች ኮሚሽኑና ኮሚሽነሩ ገለልተኛና ሐቀኛ አይደሉም፣ በኮሚሽኑ አባሎች ወይንም ሰራተኞች የሚቀርቡ አቤቱታዎችን አይቀበሉም የሚሉና የመሳሰሉ ይገኙበታል። በመጨረሻም ይህ ጉድለት በአስቸኳይ እንዲስተካከል ዶክተር ደብረጽዮን በደብዳቤያቸው ይጠይቃሉ። ምክትል ዋና ኮሚሽነር ራኬቭ መሰልን። ለዚህ መልስ ይኖራቸው እንደሆነ ጠይቀናቸዋል። ያው የተለያየ ሰው የተለያየ አስተያየት መስጠት ቢችልም ከዚህ በፊትም እንደታየው ግጭቱ ከተጀመረ ጀምሮ የተለያዩ መግለጫዎችን፣ የተለያዩ ክትትሎችን እና ምርመራዎችን ኮሚሽኑ ሲያደርጉ ቆይቷል። በምርመራውና በክትትሉ ወቅት የተገኙ ውጤቶችን እና ምክረ ሀሳቦችንም መንግስትንም ሆነ ሌሎች በግጭቱ ተሳታፊ የሆኑ አክተሮችን ተጠያቂ የሚያደርጉ ግኝቶች ከተገኙ በግል በሚዲያም በሚመለከተው ባለድርሻ አካላትም በግልጽ ሲገለጽ ቆይቷል። አስፈላጊው እርምጃዎች እንዲወሰዱ በተለይ ደግሞ የሰብአዊ መብት ተጠቂ የሆኑ የህብረተሰቡ ክፍሎች ከደረሰባቸው ጥሰት እንዲያገግሙ የሚያስፈልገውን እርምጃ እንዲወሰድ ቁጥቆታ ሲደረግ ቆይቷል። ለዚህ ያው የሰብአዊ መብት ጥሰት ሲፈጸም ሁል ጊዜ ሁሉንም ወገን ማስደሰት ስለማይቻል አንደኛው አካል መቼስ ደስተኛ ላይሆን ይችላል። በዛ ምክንያትም የተለያዩ አስተያየቶች ሊሰጡ ይችላሉ። ነገር ግን የኮሚሽኑ ስራ እውቅናን ያገኘ የተሻለ ቪዝብል እየሆነ ይሄደ እንደሆነ በተለያዩ አካላት በዓለም አቀፍ ህብረተሰቡ የአሜሪካም፣ የአውሮፓ ህብረትም የተለያዩ ሀገራት መንግስታት ከኦኤስኤችአር ጋር እየተሰራ ያለው የጣምራ ምርመራ እውቅና ሰጥተው እየተካሄደ ያለበት ሁኔታ ነው። ስለዚህ ያው አስተያየቱ እንደተጠበቀ ሆኖ ነጻና ገለልተኛ ሆኖ እየሰራ እንደሆነ ግን በዓለም አቀፍ ደረጃ ራሱ እውቅና ያገኘ ስራ ስለሆነ ይሄንን ነው ማለት የምንችለው። በትግራይ ተፈጽሟል የሚባሉ የሰብአዊ መብቶችን ጥሰት ለመመርመር በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን እና የኢትዮጵያ ሰብአዊ መብቶች ኮሚሽን በታወቀ ስምምነት ስራቸውን ከወራት በፊት ጀምረው እያገባደዱ መሆናቸውን ሰሞኑን ሲገለጽ ቆይቷል። ጥቅምት 22 ቀን 2014 ዓ ም ጣምራ ቡድኑ የሥራውን ውጤት ዘገባ ይፋ እንደሚያደርግም ይታወቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ዜና ይቀጥላል። ኢትዮጵያን ላጋጠማትና እንዲሁም እያጋጠማት ላለው የፖለቲካ ችግር ምሁራን፣ የፖለቲካ ፓርቲ ድርጅቶችና መንግስታዊ ያልሆኑ ተቋማት በተለያዩ ጊዜያት ብሔራዊ ውይይትን እንደ መፍትሄ ሲያነሱት ቆይተዋል። በ2014 በኢትዮጵያ ይካሄዳል ተብሎ በሚጠበቀው ብሔራዊ ውይይት ላይም የተለያዩ የፖለቲካ ፓርቲዎች ያላቸውን ሀሳብ በተመለከተ ዘጋቢያችን ምትኩ ፈቃዱ ፓርቲዎችን አነጋግሮ ተከታዩን አጠናቅሯል። የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር የሆኑት አቶ ሙላቱ ገመቹ ችግሮቹን ይዘን ወደ ምርጫ ከገባን ኢትዮጵያን ድጋሚ ወደ ችግር ማስገባት ይሆናል ብለን ስለምናምን ብሔራዊ ውይይት ያስፈልጋል ብለን ተናግረናል ይላሉ። አያይዞውም የኢትዮጵያ ፖለቲካ ችግር አንድ መቶ ሃምሳ ዓመታትን ያስቆጠረ ስለሆነ ብሔራዊ ውይይት ያስፈልጋል ብሎ ፓርቲያቸው እንደሚያምን ይናገራሉ። ልዩነት እያለ ወደ ምርጫ ብንሄድ ከምርጫ በኋላ ዘላቂ የሆነ የሰላም አምጥተን ልማት ልናካሄድ ስለማንችል ውይይት ያስፈልገናል ባልተግባባንባቸው ጉዳዮች ላይ ለወደፊት ለመስራት በተግባባንባቸው ጉዳዮች ላይ ደግሞ ተስማም ልንሰራበት፣ ከዛ በኋላ ምርጫ ብናከናውን ዘላቂ ሊሆን ይችላል፣ ሰላም ሊመጣ ይችላል ከሚል ግምት ነው ያኔ ስንል የነበረው። የአቶ ገመቹን ሀሳብ በመደገፍ ለኢትዮጵያ ፖለቲካ ችግር ሁሉን አቀፍ የብሔራዊ ውይይት መካሄድና አሁንም ፓርቲያቸው በዚህ አቋም እንደሚያምን የሚናገሩት አቶ ጀቤሳ ገቢሳ በአቶ ዳውድ ኢብሳ የሚመራው የኦሮሞ ነፃ አውጪ ግንባር ኦነግ አባል ናቸው። ይሄ ብሔራዊ ውይይት የሀገሪቱን መሰረታዊ ችግሮች ላይ ውይይት አድርጎ መሰረታዊ መፍትሄዎችን የሚያስገኝ መሆን አለበት የሚል አቋም ነው ያለን። ለኢትዮጵያ ፖለቲካ ችግር ብሔራዊ ውይይት መደረግ እንዳለበት የሚያምኑት፣ ነገር ግን አሁን አገሪቱ ለገባችበት ችግር እንደ መንስኤ የሚነሳው ባለፉት ሀያ ሰባት ና ሀያ ስምንት አመታት የተገነባው የፌዴራል ስርዓቱ ነው የሚሉት ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የብሔራዊ ስራ አስፈጻሚ አባል የሆኑት ዶክተር ባንተ ይገኝ ታምራት ናቸው። ይሄ የዘርፈ ኮሮ ደግሞ ቋንቋን መሰረት ያደረገ የፖለቲካ አስተሳሰብ እና አደረጋገጥ ይዞ የመጣብን ጣጣ ብዙ መስዋዕትነትን አስከፍሎናል። ስለዚህ ቁም ብለን አንድ የሆነ ቦታ ላይ ዋጋ ተከፈል እንግዲህ ተጨማሪ ዋጋዎችን መክፈል ስለሌለብን ሀገር እንደ ሀገር መቀጠል ስላለባት ዜጎችን መኖር የሚችሉበት ህልውናቸው መረጋገጥ ስላለበት በዚህ ጉዳይ ሁላችን የሚመለከተን አካል መወያየት፣ የመፍትሄ አካል መሆን አለብን የሚል እምነት አለኝ። በኢትዮጵያ ጠቅላይ ሚኒስቴር ጽህፈት ቤት የዲሞክራሲ ግንባታ ማዕከል አስተባባሪ ሚኒስቴር ዶክተር ብቅላ ሁሪሳ በበኩላቸው ብሔራዊ ውይይት መደረግ እንዳለበት ማለትና መንግስትም እንደሚያምን ጠቅሶ በ2014 ዓ.ም መንግስት ሊያከናውናቸው ከያዛቸው እቅዶች ዋነኛው መሆኑን አውስቷል። በዋና ዋና ሀገራዊ ጉዳዮች ላይ መግባባት አስፈላጊ በመሆኑ የነገሮችን ስረ መሰረት እየነቀሱ እያወጡ አጀንዳ እየቀርጡ በመወያየት ሀገራችን እንድትቀጥል ህብረ ብሔራዊ አንድነታችን ባህል ሆኖ ጠንካራ ሆኖ ለወደፊት ትውልድ የምትሆን ኢትዮጵያ እንድትገነባ የሚያደርግ ህዝባዊ ውይይትና አገራዊ መግባባት በማስፈለጉ ምክንያት ነው ማለት ነው። በስድስተኛው ሀገር አቀፍ ምርጫ ወቅት በኦሮሚያ ክልል የሚንቀሳቀሱት የኦሮሞ ፌዴራላዊ ኮንግረንስ እና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነፃ አውጪ ግንባር ኦነግ ብሔራዊ ውይይቱ ከምርጫ ይቅደም የሚል መፍትሄ ሀሳብ አቅርበው ነበር። ይህንንም በተመለከተ ብሔራዊ ውይይቱ ለምን አስቀድሞ መደረግ እንዳልቻለ ለቀረበው ጥያቄ ዶክተር ብቅላ የሚከተለውም ብለዋል። በአንዳንድ የፖለቲካ ፓርቲዎች ሲራመድ የነበረውና ምርጫ ከማካሄዳችን በፊት በር ዘግተን እኛ የፖለቲካ ፓርቲዎች መወያየት አለብን የተባለው ትርጓሜ ሀሳቡ ሌላ ነው። እሱ የተወሰኑ የፖለቲካ ፓርቲዎች በነፃው እና በዲሞክራሲያዊ የፖለቲካ ሜዳ ሀሳብ አቅርበው ሀሳባቸውን ሸጠው ድምጽ ገጠው ወንበር አግኝተው መንግስት መመስረት እንደማይችሉ የሚገባቸው በጣም በርካታ የፖለቲካ ፓርቲዎች የበር ዘግተን መወያየት አለብን የሚሉበት ዋና ዓላማ በአቋራጭ በር ዘግተን ውይይት አድርገን በህዝብ ድምፅ ይገኝ የነበረውን ወንበር በውስጥ በውይይት እንከፋፈለውና መንግስት እንመስርት የሚል ሀሳብ በመኖሩ ምክንያት የነበረ ነው። በመጪው ዓመት በኢትዮጵያ ይካሄዳል ተብሎ የሚጠበቀው የብሔራዊ ውይይት መካተት አለባቸው የምትሏቸው ሀሳቦች አሏችሁ ወይ ተብሎ ለቀረበው ጥያቄ የኢዜማው ዶክተር ባንተይገኝ ለአሜሪካ ድምፅ ሲመልሱ የህገ መንግስቱና የፌዴራል ስርዓቱን በተመለከተ ሰፊ ውይይት መደረግ እንደሚኖርበት አስረግጧል። የብሔራዊ አደረጃጀት ወይም ደግሞ አጠቃላይ ቋንቋን መሰረት ያደረገ የፌደራሊዝም አደረጃጀት ያመጣብን ጣት አለ። ስለዚህ በአንድም ሆነ በሌላ ምክንያት ይሄ ዋጋ የሚያስከፍለን ከሆነ በተቻለ አቅም ይሄ ወደ ሀገራዊ ስልትሰጥም መምጣት አለበት የሚል እምነት አለን። ሌላው ይሄ በህገ መንግስት ውስጥ የተካተቱ አሳሪ የሆኑ ብዙ ህጎች አሉ። ምናልባት እነሱ ሁሉ መተንተን ላያስፈልግ ይችላል። ለምሳሌ ይሄ አንቀጽ ሰላሳ ዘጠኝ እንኳን ለምሳሌ ብናነሳ ለብዙ ኢትዮጵያኖች አጠቃላይ መከራ የሆነብን አንቀጽ በመሆኑ ቢያንስ እሱ መስተካከል ያለበት ጉዳይ ነው ብለን እናስባለን። ብሔራዊ ውይይት ሲባል በአንዳንዶች ዘንድ መንግስታዊ ስልጣንን የመከፋፈል ወይም ደግሞ በፓርቲዎች መካከል ያለውን መቃቃር ተከትሎ ሽምግልና መቀመጥ የሚመስላቸው አለ። በዚህ ጉዳይ የእርስዎ አስተያየት ምንድን ነው ተብሎ ከአሜሪካ ድምፅ ሬዲዮ ለቀረበላቸው ጥያቄ ዶክተር ባንተ ይገኝ የብሔራዊ መግባባት ጉዳይ ሲመጣ በብሔራዊ አንድነታችን ላይ አገርን የጋራ አድርገን በመውሰድ ጉዳይ የተሻለ ሀቅም መፍጠር የምንችል ከሆነ የተሻለ ማራመድ የምንችል ከሆነ ከዛ በኋላ ስልጣን ሼር የማድረግ ያለማድረጉ ጉዳይ በሂደት የሚመጣ ነገር ነው። ምክንያቱም አሁን ባለው ሁኔታ ስልጣንን ሸር አድርገን ያን ብሔራዊ መግባባት እናመጣለን ወይ? በጣም አስቸጋሪ ነው። ብሔራዊ ውይይቱን በተመለከተ ሊኖረው የሚችለውን አካታችነትና አሳታፊነት አንጻር አቶ ሙላቱ ገመቹ ሲናገሩ፣ ውይይት ሲባል ዘላቂ መፍትሄ የሚያመጣ ጉዳይ ነው። ይህ ደግሞ የሚሆነው ሁሉንም ማካተትና ማሳተፍ ሲችል ነው ሲሉ ይመልሳሉ። ችግሮቻችንን ሊፈታ የሚችል በጣም አሳታፊ የሆነ ውይይት የሚካሄድበት እዛ ውሳኔ ላይ የምንደርስበትን ድርድር ቢደረግ ለዚህ ሀገር ጤናማ የሆነ የሀገር ምስረታ ሊካሄድ ይችላል ብዬ አስባለሁ። ስለ ሀገሬ ያገባኛል የሚል ሁሉ በብሔራዊ ውይይቱ መሳተፍ አለበት ብዬ አምናለሁ የሚሉት ደግሞ ዶክተር ባንተ ይገኝ ናቸው። የሀሳብ ትንሽ የለውም፣ የፓርቲም ትንሽ የለውም። ማንኛውም አካል የሀገሬ ጉዳይ ይመለከተኛል የሚለው ሁሉ በየደረጃው መወያየት አለበት የሚል እምነት አለኝ። በመንግስት በኩል ደግሞ የሚጠበቀውም ብሔራዊ ውይይት በተመለከተ ውይይቱ አካታች፣ አሳታፊና ግልጸኝነት ያለው እንዲሆን መንግስት አበክሮ እንደሚሰራ ዶክተር ቢቅላሁሪሳ ተናግሯል። ከምንም በላይ የዚችን ሀገር ችግር እንዲሁ አለባብሶ በማለፍ ሳይሆን ከስረ መሰረቱ የችግሩን መሰረት ነቅሶ በማውጣት አጀንዳ በመቅረጽ በእያንዳንዱ ሀገራዊ ችግራችን ላይ ውይይት በማድረግ በዋና ዋና ሀገራዊ ጉዳዮች ላይ መግባባት ሊደርስ የሚያስችል ሁኔታ ሁሉም ኢትዮጵያውያን በስፋት እንዲሳተፉ ተደርጎ የሚሄድና በሂደትም በዋና ዋናዎች ጉዳዮች ላይ እየተግባባን እሱን እያጸናን በእሱ ላይ ተመስርተን ደግሞ ባልተግባባንባቸው ጉዳዮች ላይ ደግሞ ተጨማሪ ውይይቶች፣ ተጨማሪ ክርክሮች፣ ተጨማሪ መግባባቶችን እየፈጠርን የሀገራችንን ህብረ ብሔራዊ አንድነት እያጠናከርን እንሄዳለን የሚል ፍላጎት እና ቁርጠኝነት ነው ያለው። በኢስት አፍሪካ ኢኒሽቲቭ ፎር ቼንጅ የሲቪክ ማህበር ድርጅት ስራ አስኪያጅ የሆኑት አቶ ለሚ ስሜ ድርጅታቸው እንደዚህ አይነት ውይይቶችን በማመቻቸት የሚሰራ መሆኑን ገልጸው አንድ ብሔራዊ ውይይት ቢያንስ አራት መሰረታዊ ነጥቦች ማሟላት አለበት ሲሉ እንደሚከተለው ይገልጻሉ። አንድ ብሔራዊ መግባባት የተሳካ ሊሆን የሚችለው አንደኛ አሳታፊ መሆን አለበት፣ ሁለተኛ ግልጽና ሁሉም ባለድርሻ አካላት ጉል ያወቁት አካሄድ ፕሮሰስ መሆን አለበት። ሶስተኛ የብሔራዊ መግባባት አጀንዳዎች ከሁሉም ባለድርሻ አካላት መሰብሰብ አለባቸው። በመጨረሻም ደግሞ ብሔራዊ መግባባቱን የሚያመቻቸው ወይ ደግሞ ፋሲሊቴት የሚያደርግ አካል ገለልተኛ መሆን አለበት። ከአዲስ አበባ ለአሜሪካ ድምፅ ሬዲዮ ለተጠናቀረው ዘገባ ምትኩ ፍቃዱ ነኝ። አዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶን ነው። ተከታዩ ዘገባችን ደግሞ ቴክኖሎጂ ነው። ኢፎን የተሰኘው የስልክ መተግበሪያ ስልኮች ሲገዙ በፋብሪካ የተገጠመላቸውን የስልክ መደወያ መልእክት መላላኪያ ና መቀበያ መተግበሪያዎችን በአንድነት በማጣመርና ተጨማሪ የማሳወቂያ ወይም የኖቲፊኬሽኖችን በማከል ጉግል ፕሌ ስቶር ላይ የቀረበ ሲሆን እስካሁን ድረስም አንድ መቶ ሀምሳ ሺህ የሚደርሱ ሰዎች መተግበሪያውን እየተገለገሉበት ይገኛሉ። ተቋሙ በቅርቡ ያለውን ድርሻ ሸጦ ወደ አፍሪካ ሀገራት የሚስፋፋበትን መነሻ ገቢ ያገኘ ሲሆን ባለበት ደረጃም አንድ ነጥብ ዘጠኝ ሚሊዮን ዶላር ዋጋ እንደሚያመጣ ተተምኖለታል። ከመተግበሪያው መስራቾች አንዱ የሆነውን ኖ ፈቃደ ጋር አጭር ቆይታ አድርጌ ነበር። ኖ ስለ መተግበሪያው ከሚያስረዳበት ቆይታችን ይጀምራል። ይፎን የመደዋወያ ና የኤስኤምኤስ መላላኪያ አፕሊኬሽን ትንሽ በረምክሄድ ለማድረግ ኢፎን ካታጎሪ ዳያለር አፕ ወይም ፎን አፕ የሚባል ካታጎሪ ውስጥ የሚገኝ ነው። ኢፎን ቮይስ ኮዶችን እንዲሁም ስምስ ቴክስቶችን ለመላላክ በመደዋወል እነዚህን ሰርቪሶች ፋሲሊቴት ለማድረግ እንዲመች ተደርጎ የተሰራ አፕሊኬሽን ነው። ሌላ ስልክ አንድ ሰው ሲገዛ ወይም ሲመረጥ ስልኩን አውቶማቲክ ራሱ ላይ ተጭኖ የሚመጣ የመደዋወያ እንዲሁም የኤስኤምኤስ መላላኪያ አፕሊኬሽን አለ። ፎን አፕ እና ኤስኤምኤስ አፕ ብለን የምናገርቸው ማለት ነው። ሶ እኛ ያስተዋልነው ምንድን ነው? እንደ ዩዘር የተረዳነው ነገር ምንድን ነው? ፕሪንስቶልድ ወይም ደግሞ ቀድመው ተጭነው የሚመጡት የመደዋወያ እና ኤስኤምኤስ አፕሊኬሽን አሁን ለምንጠቀምባቸው ወይም አሁን ጊዜ ለምንገለገልባቸው ሰርቪሶች ሙሉ በሙሉ ፋሲሊቴት እያደረጉ አይደለም። እሱ የሚጎላቸው ነገሮች አሉ፣ ያስተዋል ናቸው። ሶ ኢፎን የመደዋዊያ አፕሊኬሽንን እና ኤስኤምኤስ መላላኪያ አፕሊኬሽንን ከምባይን አርቦ ለአሁን ጊዜ በተመቸ መልኩ ና ተጨማሪ ወይም ያጎለው ካል ብለን የምና ሰርቪሶች ኢንክሉድ አድርጎ እየተሰራ አፕሊኬሽን ነው ማለት ነው። እነዚህ እንግዲህ ግልጽ ለማድረግ ያክል ገጥመው የሚመጡት ስልክና መላላኪያዎች ምን ነበር የሚጎላቸው እና ኢፎን በተለየ መልኩ ሊያቀርበው የቻለው ነገር ምንድን ነው? ለምሳሌ ዳይለር አፕን ብቻ ብንወስድ ወይም የመደዋወያውን አፕሊኬሽን ብንወስድ፣ ቤዚክ ስራው የቴሌኮም ሰርቪሶችን ፋሲሊቴት ማድረግ ነው። ወይም አንዱን ስክፍት ለመውሰድ የመደዋወልን ተግባር ለመፈጸም ነው የተሰራው አፕሊኬሽን። ሶ የቴሌኮም ሰርቪሶችን ፋሲሊቴትን ሲያደርግ እንግዲህ ቴሌኮም አሁን እንደ በፊቱ የቮይስ እና ኤስኤምኤስ ብቻ ሰርቪስ አይደለም እያቀረበ ያለው። ሞባይል ማኒዎች ገብተዋል። ቴሌኮሞች ቫስ ሰርቪሶች ወይም ቫልዩ አድ ሰርቪሶች የምንላቸው ኮንሱመር ኮንቴንቶችን የተለያዩ ሰርቪሶችን ኤክስፓንድ አድርገው ብዙ ሰርቪሶችን እያቀረብ ነው የሚገኙት። አሁን በአሁኑ ሰዓት ያሉት ቴሌኮም ሰርቪሶች ሶ ሞባይል አፕሊኬሽን ወይም ዳይለር አፕ የምንለው ወይም መደወያ አፕሊኬሽን የምንለው ፕሪኢንስቶል ተደርገው ወይም ቀድመው ተጭነው የሚመጡት ስልክ ላይ የአሁን ጊዜ ቴሌኮም የሚሰጣቸውን ሰርቪሶች እንደ ሞባይል መኒ፣ ቫስ ሰርቪሶች ዩ ኤስ ኤስ ዲ በህዝብ የሆኑ ሰርቪሶችን ፋሲሊቴት አያደርግም፣ ወይም ቢያደርግም በሚመች መልኩ አይደለም እያደረገ ያለው ሰው እሱን እኛ ኖትስ እንዳደረግን ቢውልድ በፕላትፎርም እና ለራሳችን እና ለጓደኞቻችን ሰትን ቴስት አደርግ ነው ማለት ነው። ክሊክ ለማድረግ እና ሲምፕል ኤግዛምፕል ለመስጠት ለምሳሌ የቴሌኮም ሰርቪሶችን ስንጠቀም ሞባይል ካርድ እንሞላለን፣ የኢንተርኔት የፖስ ፓኬጅ እንገዛለን፣ ለሌላ ሰው ካርድ እንልካለን። የተለያዩ ሰርቪሶችን ዩኤስኤስዲ በሚባል ፈንክሽን ወይም ቻናል አማካኝነት እነዚህም ስራዎች እነዚህም ተግባሮች እንፈጽማለን። እነዚህም ተግባሮች ስንፈጽም እንግዲህ ኢትዮጵያ ውስጥ ብቻ ከረንትሊ አሁን አንድ ቴሌኮም ነው የሚገኘው። ሆፕ በቅርብ ሌሎችን ይቀላቀላሉ ብለን እንጠብቃለን። ኦልሬዲ አውቶራይዝ ከተደረገ ግን ምንድነው ያስተዋልነው ነገር ኛ ዩኤስኤስዲ ሰርቪሶች ለስማርትፎን ዩዘርስ አዲሽናል ታስክ ልዩ መጥተዋል። የመጀመሪያው በጣም ሪደንደንት የሆነ ተደጋጋሚ የሆነ ኢንፑቶችን ይፈልጋል ከዩዘር ሁለተኛው ደግሞ ኮዶቹ በበዙ ቁጥር ሰው እነዚህን ኮዶች ሜሞራይዝ የማድረግ እና እያንዳንዱ ሰርቪስ ሊፈልግ እነዛን ቁጥሮች አስታውሶ የመጠቀሙን ኤፈርት ይጨምርበታል። በተጨማሪ እነዚህን ሰርቪሶች ለመጠቀም ደግሞ ተደጋጋሚ የሆኑ ኢንፑቶችን ለማስገባት መጠቀም ይኖርብናል ማለት ነው። ሰዋት ኢፎን ቤዚክሊ ሲስተሪቱ ማስታወስ ሳይጠበቅበት ኮዶቹን ማስታወሱ እነዚህን ተደጋጋሚ ኢንፖቶች ማስገባት ሳይጠቀምበት የሚፈልገውን ሰርቪስ በተኖችን ብቻ ተጠቅመው አክሰስ ማድረግ ጀነራላይዝ ወይም ሰመራይዝ ለማድረግ ምንድ ነው ኢፎን የመደዋወያ እና የኤስኤምኤስ አፕሊኬሽንን አሁን ላለንበት ታይም ሞር ሱተብል እና በሚመች ኮንቪኒንት በሆነ ወይ ያቀረበ አፕሊኬሽን ነው ማለት ነው። መልካም እንግዲህ፣ አሁን ይሄ አፕሊኬሽን ወይም ደግሞ መተግበሪያ የስልክ መተግበሪያ መቼ ነው ለህዝብ የቀረበው? እስካሁን ድረስስ ምን ያህል ሰዎች ናቸው የተጠቀሙበት? ያለው መተግበሪያ ፕሌስቶር ላይ አፕሎድ ከተደረገ ትንሽ ቆይቷል። ሆኖም ፉል ታይም አልነበርንም ያኔ አብሮ የሚሰራው የኔ ኮፋንደራችን የካምፓኒው ቺፍ ቴክኖሎጂ ኦፊሰር ሆኖ የሚሰራውም ሀይሌ ኢየሱስ የሚባለው በፈርስት ታይም አድ ሰርቶ ፕሌስቶር ላይ ለቆት ነበረ። በኋላ ግን በፐርሚሽን ምክንያት በአንዳንድ ጉዳዮች ሪሞት ተደርጎ ነበር። ፉሊ ከስተማይዝ አድርገ ነው ፉል ታይም ስራ ጀምረን አፕሎድ ሲያደርግ ነው። ግን ከዲሴምበር ቱ ታውዝንድ ናይንቲን ጀምሮ ሰው በስነ ስርዓት እየተገለገለበት ነበር ማለት ነው። ሁለት አመት ይሆናል ማለት ነው። ሀያ አንድ ወራት አካባቢ የሆነዋል። እየተንደ ነው። ልክ ነው። ከረንትሊ ግን አሜዚንግ ሊ ምንም አይነት ማርኬቲንግ ሳንሰራ ዲጂታል ማርኬቲንግ የመሆነ ሌሎች ማርኬቲንግ ነገሮችን ሳንጠቀም ዩዘሮች ያገኙበትን ቫኒ ሌሎችም እንዲጠቀሙበት ሼር በማድረግ ብቻ ወደ መቶ ሀምሳ ሺህ ዩዘር አልፈናል ማለት ነው። እሺ። ኖ ፍቃደ የኢፎን መስረች በጣም ነው ማምሰግ ደግሞ የጋቢና ቪኤ የሬዲዮ ቴሌቪዥን መሰናዶን የምታገኙባቸውን የሳተላይት መስመሮችን እናስተዋውቃችሁ። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢ ኤ ኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሃርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤም ምስዋኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪፒኤስኬ ላይ ያገኙናል። ጋቢና ቪኦዬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የሐሙስ ምሽት መሰናዶአችንን እዚህ ላይ ፈጸምን ስናስተናግዳችሁ ያመሸነው ኤደን ገርማው በመስተንግዶ ብርሃን ኃይሉ በአዘጋጅነት ነበረ በነገው ምሽት እንገናኛለን እዚህ ላይ መሰናበታለን ደህና እደሩ